ጤናና አካባቢ። በሰዎች እንቅስቃሴ አማካኝነት መፈጠሩ የሚነገረው የምድራችን የአየር ንብረት ለውጥ በተለይ ባለፈው ጎርጎሮሳዊ ዓመት 2015 ዓ ም በዓለም ላይ ከተከሰቱ ጽንፍ የወጡ የአየር ጠባይ መገለጫዎች በአብዛኞቹ ላይ ተጽዕኖ ማሳረፉን አንድ አዲስ ጥናት አመለከተ። የአሜሪካ የውቅያኖስና ከባቢ አየር አስተዳደር ያወጣው ይህ ጥናት እንደሚለው ግራ አጋቢና ያልተለመዱ ካላቸው ሰላሳ የአየር ጠባይ ክስተቶች በ ሀያ አራቱ ላይ ሰው ሰራሽ የአየር ንብረት ለውጥ ጫና ታይቶበታል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። የአየር ንብረት ለውጥ የሚባል ነገር የለም የሚሉ የዓለም ሀያል ሀገር መሪ ብቅ ባሉበት በዚህ ወቅት እንዲህ ያለው ጥናት ይፋ መሆኑ አንድ ነገር ቢሆንም አውቆ የተኛ እንዲሉ እሳቸውም ሆኑ ተመሳሳይ አቋም ያላቸው ሌሎችን ሀሳብ ያስቀይራል የሚል ግምት ግን እጅግም ያለ አይመስልም። ለጥቂት ደቂቃዎች ይህንኑ ለመቃኘት አብረን እንቆይ። ያለፈው ጎርጎሮሳዊ ዓመት 2015 በተለያዩ የዓለም ክፍሎች ብዙም ያልተገመቱና ና ያልተጠበቁ የአየር ጠባይ ክስተቶችን አስተናግዷል። ከፍተኛ ሙቀት፣ እንደ ብሪታንያ ባሉት አካባቢዎች ደግሞ በክረምት ያልተለመደ ፀሐይ፣ በዩናይትድ ስቴትስም በአንድ ወገን ከበድ ያለ ቅዝቃዜ፣ በሌላ በኩል ደግሞ የሰደድ እሳት ወጀብና ማዕበልም በተለያዩ አካባቢዎች እያል መዘርዘር ይቻላል። ባለፈው ሳምንት ሐሙስ በዚህ ላይ አተኩሮ የአሜሪካ የውቅያኖስና አካባቢ አየር አስተዳደር ያወጣው ጥናት ለማመልከት የሞከረው ከነዚህ በጣም ጽንፍ የወጡ የአየር ጠባይ ክስተቶች አብዛኞቹ የሰዎች እንቅስቃሴ ያስከተለው የአየር ንብረት ለውጥ ጫና አድርጎባቸዋል የሚለውን ነው። ይህም ደግሞ በምሳሌነት በአላስካ በዋሽንግተን፣ እንዲሁም በደቡብ ዩናይትድ ስቴትስ፣ በካናዳ፣ አውሮፓ፣ አውስትራሊያ፣ ቻይና፣ ጃፓን፣ ኢንዶኔዥያ፣ ስሪላንካ ህንድ፣ ፓኪስታን፣ ግብጽ፣ ኢትዮጵያና ደቡብ አፍሪካ የታየው የአየር ጠባይ ላይም የአየር ንብረት ለውጡ የበኩሉን ተጽዕኖ ማሳረፉን ያመለክታል። ለመሆኑ ይህ ምን ማለት ይሆን? በካናዳው ካልጋሪ ዩኒቨርሲቲ የአካባቢ ተፈጥሮ ዘርፍ ተባባሪ ፕሮፌሰር እና ተመራማሪ ዶክተር ጌታቸው አሰፋ። ያው እንግዲህ የአየር ንብረት የምንለው ነገር ውስብስብ ስለሆነ የሚጠናበትን መንገድ በአብዛኛው ልክ እንደሌላ አሁን በላብራቶሪ እንደሚጠኑ ነገሮች እንዲያው በትንሽ ጠርሙስ የሚጠና አይደለም። በኮምፒውተር ሲሙሌሽን የምንለው ሞዴል ነው እና ያንን የሚመስል እነዛ እዛ ውስጥ የሚገቡ ቀመሮች የሚወክሉ ለምሳሌ ደመናን፣ ማዕበሉን፣ ሪፍት የምንለው ሳይክሎን፣ ቅያኖሱን፣ አየሩን፣ ምድሩን የሚወክሉ ነገሮች ገብተው ነው እንግዲህ የሚጠናው እና ከጊዜ ወደ ጊዜ የሞዴሎች ውስብስብነት እየጨመረ ይሄዳል። መጨመሩ ልክ ውስብስብ የሆነው የአየር ንብረት በበለጠ ይወክላሉ ተብሎ ማለት ነው። እንደዛም ሆኖ በተፈጥሮ ውስብስብ የሆኑ የሰው ሰራሽ የአየር ንብረት ለውጥ ባይኖርም ውስብስብ ስለሆነ የሚከሰቱ ቅዝቃዜዎች በየጊዜው የሚመጡት በድግግሞሾች ይኖራሉ። በስንት ዘመን አንድ ጊዜ የሚመጡ ደግሞ ጥንፍ የወጡ ለውጦች ይኖራሉ እና እንደተባለው ከነዚህ ከተጠኑት ውስጥ የተወሰኑቱ ቢያንስ ባለው እውቀት መሰረት ከሰው ሰራሽ አየር ንብረት ለውጥ ጋር አይገናኙም ነው። አንዳንዶቹ ደግሞ አሁን ለምሳሌ በምዕራብ ካናዳ እንዲሁም በካሊፎርኒያ አካባቢ የነበረው እሳት፣ ኢትዮጵያና ደቡብ አፍሪካ አካባቢ የነበረው ድርቅ እንዲህ ነገሮች ደግሞ ሁነኛ የሆነ የሰው ሰራሽ አየር ንብረት ለውጥ የራሱ ድርሻ ነበረው የሚል ማጠቃለያ ያለው ነው ሪፖርቱ። ይህን መሰሉ ጥናት ሲደረግ ይሄ መጀመሪያ አይደለም፣ አምስተኛ ጊዜ መሆኑ ነው ያሁኑ በጎርጎሮሳዊ 2013 ዓ ም የወጣው አንዱ ጥናት በየአመቱ በተወሰነ ወቅት የሚጠበቁ የአየር ጠባይ ክስተቶች ምን ያህል ከአየር ንብረት ለውጥ ጋር ግንኙነት አላቸው የሚል ጥያቄ አንስቶ ነበር። ቀደም ብለው እንዲህ ያለው ጥናት ውስብስብ መሆኑን የገለጹት ዶክተር ጌታቸው በምርምሩ የተወሰደ አንድ ምሳሌን በማንሳት ያብራራሉ። የአሁኑ ጥናት ላይ እንግዲህ ዋናው ትልቁ ነገር የታየው ለምሳሌ አሁን የኢትዮጵያው ድርቅ በአውሮፓ አቆጣጠር እስከ አስራ ዘጠኝ ሀምሳ የነበሩትን የተመዘገቡ መረጃዎችን በሚያይበት ሰዓት በጣም ደረቅ የሚባል አመት ነበረ ይልና እና ብዙ ጊዜ እስካሁን ይታሰብ የነበረው የአየር ንብረት ለውጥ ምክንያት የከባቢ አየር ሙቀት ይጨምራል አማካይ ዓለም ማለት ነው ይሄ ደግሞ ወደ ዝርዝር ወደ አጥቢያ ቦታዎች ሲለካ እዛ አካባቢ የሚጨምረው ሙቀት ነው የሚፈጥረው ድርቅ ይሁን የጎርፍ መጥለቅለቅ ይሁን የሚል ነው። እዚህ ላይ ግን የታየው ምንድን ነው? አጥቢያው ላይ ከሚታየው ሙቀት ይበልጥ በቴሌ ትስስር ልንለው የምንችለው በሺዎች ኪሎ ሜትሮች ርቀት መካከል ያሉ ክስተቶች ትስስር ነው። ያው ይሄ ለውጥ ያመጣው የሚል ነው። እና አሁን ኢትዮጵያ ውስጥ ድርቅ ሲከሰት ይሄ የአየር ጠባይ ነው ወይስ የአየር ንብረት ለውጥ ነው በምንልበት ሰዓት የዚህ ሪፖርት እና መሰል ጥናቶች የሚያሳዩት ምንድን ነው? የአየር ንብረት ለውጥ ሁነኛ ድርሻ አለው ነው። በዚህ ምርምር መቶ አስራ ስድስት የሚሆኑ የዘርፉ ተመራማሪ ሳይንቲስቶች መሳተፋቸውንና ውጤቱም የእነሱን ይሁንታ አግኝቶ ለአደባባይ እንደ በቃን የተገለጸው በጥናቱ ካልተሳተፉ መካከል አንዳንዶች ግኝቱ አንድ ነገር መሆኑን አጽንኦት ሰጥተው እንዲያም ሆኖ ሁሉንም ክስተቶች አላጠቃለለም ይላሉ። ለምሳሌ ካነሱት መካከልም ባለፈው የካቲቶር በዩናይትድ ስቴትስ ሰሜን ምስራቅ አካባቢ የታየው ከባድ ቅዝቃዜ ወይም ደግሞ በናይጀሪያ እና ህንድ የታየው ከባድ ሙቀት ተጠቃሽ ናቸው። እነሱ እንደሚሉት የእነዚህ ክስተቶች መንስኤ ከዚህ ይለያል። በየአመቱ በተለያዩ ወቅቶች የሚጠበቁ የአየር ጠባይ ክስተቶች መኖራቸው ይታወቃል። የእነዚህ መነሻቸው ከዚህ የሚገናኝ ይሆን? ዶክተር ጌታቸው፣ መነሻቸው ተፈጥሮዊ ውህደት ነው። በዛ ውደት አሁን ለምሳሌ በአዋፍም የምናየው ነው። በሆነ ወቅት ከአፍሪካ ተሰደው ወደ ሰሜን አውሮፓ የሚሄዱ ልክ በዛ ወር ይገኛሉ። ያ እንግዲህ የተፈጥሮ ውደት ነው። ይህ የተፈጥሮ ሲዛባ ነው የሰው ሰራሽ አየር ንብረት ለውጥ የምንለው እና መዛባቱ በተለያየ መልኩ ይገለጻል። እንደ ክስተቱ እንዳልኩት ውስብስብ ነው። ግን ለምሳሌ ኤልኒኞ አሁን ተፈጥሯዊ ነው ብለናል። አንዳንድ ጊዜ ከሁለት እስከ ሰባት ዓመት ከአራት እስከ ሰባት ዓመት ተመልሶ ይመጣል። የሰው ሰራሽ አየር ንብረት ለውጥ የሚመጣው ምኑ ላይ ነው? እሱ መከሰቱ ላይ ሳይሆን አንድ የሚከሰትበት ብክረት ወይም ደግሞ ፍሪኩዌንሲ ኢንቴንሲቲው ይጨምራል። አንድ እሱ ነው። ሁለተኛ የመከሰት የሆንታው ደግሞ እድሉ ደግሞ ይጨምራል። ምን ማለት ነው? ለምሳሌ ኤልኒኞ ተከሰተ የምንለው ለሶስት ወር የባህሩ ገጽ ሙቀት ሲለካ ከዜሮ ነጥብ አምስት ዲግሪ በላይ ከጨመረ ነው ከአማካይ እዛ ቦታ ከሚጠበቀው ሙቀት በምንልበት ሰዓት ያደርገዋል የዜሮ ነጥብ አምስት የሆነውን ከአንድ በላይ ለምሳሌ ያደርገዋል ማለት ነው። ያ ማለት ደግሞ መዘዙም እንደዛ ይባዛል። አሁን እንዳልነው በቴሌ ትስስር ኢትዮጵያ ላይ በጣም በሺዎች ኪሎ ሜትር ርቀት ላይ ያለችው ሀገር ላይ ክስተቱን ከፍ ያለ ተጽዕኖ እንዲያሳድር ያደርገዋል። ስለዚህ አንዳንዶቹ የምናያቸው ነገሮች በተፈጥሮ የሚሄዱ ሂደቶች ናቸው ይህም ቢባል ይላሉ ዶክተር ጌታቸው አሰፋ። በተፈጥሮ ያልነበሩ በሰው ሰራሽ የአየር ንብረት ለውጥ መዘዝ የመጡ ነገሮችም አሉ። በተፈጥሮ ግን ያልነበሩ አሉ። ለምሳሌ የሰሜን ዋልታ ላይ ያለው የበረዶ ግግር መቅለጥ፣ እንዲያውም የሚጠበቀው ሰው ሰራሽ አየር ለውጥ ባይኖር የተወሰነ መቅለጥ ይኖራል፣ የተወሰነ ይከማቻል። ግን ስፋቱ እንደዚህ አሁን በምናይበት መጠን አይቀንስም ነበረ እና ይሄ አሁን የምንወያይበት ሪፖርት ሀሙስ ዕለት የወጣ ነው። ግን ልክ ይሄው ድርጅት ሮብ ዕለት የሰሜን ዋልታ የበረዶ ግግር ላይ ያወጣው ሪፖርት በምናይበት ሰዓት በሚገርምና በማይጠበቅ ፍጥነት ነው እየቀለጠ ያለው እና ይሄ ሂደት መዘዙ ሰፊ ነው። ይሄም ሰው ሰራሽ ያየ ነው ለውጥ ያመጣው ተጽዕኖ ነው እና ለእነዚህ ጽንፍ የወጡ ለምንላቸው የአየር ጠባይ ክስተቶች የሰው ልጅ አስተዋጽኦ ያደርጋል ማለት ነው። አሁን ያለው ጥናት እሱ ነው እና ክስተቶችን የማዛመድ ሳይንስ መሠረት አድርጎ የሚወጣ ሪፖርት በየዓመቱ ስለሚወጣ እውቀታችንም መረጃውም እየጨመረ ስለሚመጣ የበለጠ እየተረዳ ነው እንመጣለን። ግን አሁን የአምናውና የዘንድሮን በምናይበት ሰዓት የዘንድሮ ሪፖርት ለምሳሌ በበለጠ ዝርዝር የበለጠ ደግሞ ዘዴዎቹም ተጠናክረው ስለወጡ አሁን የሶስት ሰራሽ የአየር ንብረት ለውጥና ጽንፍ የወጡ የአየር ጠባይ ክስተቶች ያላቸው ትስስር እንደጨመረ እናያለን። ለምሳሌ ያው በኢትዮጵያ ኬዝ እስከ ሀምሳ ሶስት ፐርሰንት ያህል ተጽዕኖ እንዳለው የኤልኒኞ ክስተት በዝናብ መለዋወጥ ላይ ለዛም ደግሞ አሁን በፊት እናውቃቸው የነበሩ አንድ ዲግሪ ሲጨምር ሙቀቱ ወደ ሁለት ፐርሰንት የእርሻ ምርት ይቀንሳል ይባል የነበረ አሁን ከዛ በላይ ሊሄድ እንደሚችል በዚህ ትስስር ምክንያት ነው የተደረሰበት ማለት ነው። አያይዘውም ዶክተር ጌታቸው ሁሉም ጽንፍ የወጡ የአየር ጠባይ ክስተቶች በሰው ሰራሹ የአየር ንብረት ለውጥ መዘዝ የመጡ ናቸው ማለት እንደማይቻል፣ ሆኖም ግን መረጃዎች በምናያቸው ከተለመደው ከበድ የሚሉ የአየር ጠባይ ክስተቶች ላይ በሚታይ መልኩ ጫና እንዳለው እንደሚያሳዩ አጽንኦት ሰጥተዋል። ይህ ጥናት የወጣው የአየር ንብረት ለውጥ የሚባል ነገር የለም የሚል ጽኑ አቋማቸውን በአደባባይ የሚያስተጋቡት ቱጃሮ አሜሪካዊ ዶናልድ ትራምፕ በዩናይትድ ስቴትስ የፕሬዝደንትነቱን በትረ ስልጣን ሊጨብጡ ከአንድ ወር ያነሰ ጊዜ ሲቀራቸው ነው። ቢሊዮነሩ ለሀገሪቱ የአካባቢ ጥበቃ ባለስልጣንነት ያጯቸው ብጤያቸውን መሆኑ ደግሞ በሀገሬው ብቻ ሳይሆን በተለያዩ ሀገራትም ስጋትና መደናገር አስከትሏል። ምናልባት ከአንድ መቶ የሚበልጡ ሳይንቲስቶች ያመኑበትና በሀገሪቱ የውቅያኖስና አካባቢ አየር አስተዳደር የቀረበው ይህ ጥናት ለአዎንታዊ አመለካከት መንገድ ይከፍት ይሆን? ዶክተር ጌታቸው ለውጥ አያመጣም ባይ ናቸው። በዚህ ጥናት ዶናልድ ትራምፕ ሆኑ የእሳቸው ሸሪኮች የተለየ አቋም ያመጣሉ ብዬ አልጠብቅም። ለምን? ፖለቲካዊ ውሳኔ ነው። የሳይንስ እጥረት አልነበረም እስካሁንም እና ችግሩ ግን በተለይ በአሜሪካ በሪፐብሊካኖች በተለይም በነ ዶናልድ ትራምፕ አካባቢ ያሉ ሰዎች ሳይንሱ ጋር አብሮ የሚሄድ ፖለቲካ ማራመድ ባለመፍቀዳቸው ነው። ይህም እንደሚታወቀው በተለይ ደግሞ እንደ አሜሪካ ባሉት አንዳንድ ግዛቶች ውስጥ ፖለቲካው ጀርባ የዚህ የከሰል ድንጋይም የተፈጥሮ ነዳጅም የዘይትም ኢንዱስትሪው ከፍተኛ ተጽዕኖ የሚያሳድርበት ፖለቲካ ስለሆነ እንደተባለው ነው። እንግዲህ የአካባቢ ጥበቃ ባለስልጣንን ስልጣን ለመገደብ ለብዙ ዓመታት ሲሰሩ የነበሩ ፍርድ ቤት ሰዱእና እና የአየር ንብረት ለውጥ የለም ብለው እንደ ፕሮፌሽናል የሚያወሩ ሰው ነው እንግዲህ ነካዊ ጥበቃ ባለስልጣን እንዲመሩ ያጫቸው ማለት ነው። ስለዚህ በዚህ ሪፖርት የሚያቋም ለውጥ ያመጣሉ ብዬ አላስብም። ለሰጡን ማብራሪያ ባለሙያውን እያመሰገንን ለዕለቱ ያልነውን በዚሁ እናብቃ። አድማጮች አስተያየት ጥቆማቸው አይለየን። ሸዋዬ ለገሰነኝ ሰላም ሁኑ።